ሰሜን ጀርመን የምትገኘው ሀምቡርግ ከ16ቱ የጀርመን ፌዴራል ክፍላት ሀገር አንዷ ናት። ይህቺ ትልቅ የወደብ ከተማ በህዝብ ብዛት ቀዳሚውን ቦታ ከሚይዘው ከጀርመን ዋና ከተማ በርሊን ቀጥሎ ሁለተኛ ደረጃ ላይ ትገኛለች። ሽሌሽቪግ ሆልሽታይን እና ኒደርዛክሰን በሚባሉት ሁለት የጀርመን ግዛቶች የተከበበችው ሀምቡርግ ከኔዘርላንዱ ሮተርዳም እና ከቤልጂጉ አንትወርፕ ቀጥሎ በአውሮጳ በትልቅነት ሶስተኛ ደረጃን የምትይዝ ወደብም ናት። በከተማይቱ የአማርኛና የግዝ ቋንቋ ትምህርትና ጥናት የሚካሄድበት የሀምቡርግ ዩኒቨርሲቲም ይገኛል። ሀምቡርግ የተሰናባቿ የጀርመን መራሄተ መንግስት የአንጌላ ሜርክልና የቀድሞው የጀርመን መራሄ መንግስት ሄልሙት ኮል የትውልድ ስፍራም ናት። እግረ መንገዴን ስለ ሀምቡርግ ጥቂት አነሳሁ እንጂ የዛሬው ዝግጅት ትኩረት በሀምቡርግ ሴት አፍሪቃውያንን ለማገዝ የተቋቋመ መንግስታዊ ያልሆነ ድርጅትና የድርጅቱ ባልደረባ ኢትዮጵያዊቷ ሳልሳዊት አሰፋናል ናቸው ማዕከላችን ናቸው። በዋነኝነት የሚሰራው ሴቶች ወቻችን በተለያየ ምክንያት በትምህርት ሊሆን ይችላል፣ በስራ አማካኝነት፣ በጋብቻም ሊሆን ይችላል፣ ለትዳር ብለ ወደ ጀርመን ሀገር ይመጣሉ። ከተለያየ አፍሪካ ሀገር፣ ግን እዚህ ሀገር ስራ ለማግኘት በተማሩበት ስፔሻሊ በተማሩበት ዘርፍ ለማግኘት ትንሽ ክፍተት አለ፣ ትንሽ ችግር አለ። ስለዚህ እኛ በዋነኝነት የምንሰራው እዛ በሀገራቸው የተማሩትን የትምህርት መረጃ በማየት እዚህ ሀገር በጀርመን ሀገር እንዴት ነው ሪኮግናይዝድ የሚደረገው ምን አይነት ኮርሶች ተጨማሪ ኮርሶች ወስደው እዚህ ሀገር የስራ እድል ማግኘት ይችላሉ የሚለውን ነገር ከመጀመሪያው ራሱን የቻለ ፕሮሰስ ሂደት አለው። ከተለያዩ ኦርጋናይዜሽኖች ጋር ነው የምንሰራው። እነሱ እነዚህን ስደተኛ ሰዎች ይረዳሉ ማለት ነው። ስለዚህ በዋነኝነት የስራና የትምህርት ልምዶቻቸውንና ሰርተፍኬቶቻቸውን እያየን እዚህ ሀገርም ተጨማሪ ስልጠናዎችን ትምህርቶችን እያገኙ በቀላሉ በስራ እንዲያገኙ እንረዳቸዋለን ማለት ነው። በአጠቃላይ ሶስት ወሩ ይወስዳል ሂደቱ ፕሮሰሱ ሪኮግኒሽኑን እስከሚያገኙ ድረስ ማለት ነው። ከሌሎች የጀርመን ግዛቶች ጋር ሲነጻጸር በሀምቡርግ የላቀ ቁጥር ያላቸው አፍሪቃውያን ይገኛሉ። ከመካከላቸው የሴት አፍሪቃውያን የትምህርት ማስረጃዎች በጀርመን እውቅና እንዲሰጣቸው በመርዳት የስራ እድል የሚያገኙበትን መንገድ ማመቻቸት ዋነኛ ተግባሩ የሆነው የጀርመን አፍሪቃ የመረጃ ማዕከል አገልግሎቱን እንዴት እንደሚሰጥም የገለጸችው ሳልሳዊት የድርጅቱ ባልደረቦች ከተለያዩ የአፍሪቃ ሀገሮች የመጡ መሆናቸው አፍሪቃውያኑን ለመርዳት አመቺ ሁኔታ ፈጥሮልናልም ትላለች። በመጀመሪያ ያላቸውን ሰርተፍኬት የሚመለከተው አካል አለ አቢ ትምህርታቸውን፣ ምን አይነት ኮርሶች ወስደዋል፣ አገራቸው፣ እዚህ ሀገር ውስጥ ተጨማሪ ኮርስ ወስደው እንዴት ነው ስራ ላይ መግባት የሚችሉትን የሚለውን የሚመዘን ራሱ የቻለ አካል አለ። ፋይናንሽያሊ ደግሞ ሰፖርት የሚያረጋቸው ሌላ ተቋም አለ። እነሱንም የማገናኘትም ስራ አለን ማለት ነው። ስለዚህ የሰርተፍኬታቸው ዚሪኮግናይዝ ከተደረገ የተጨማሪ ኮርስ ወስደው መስራት የሚችሉበትን ሁኔታም እናመቻቻለን ማለት ነው። የምንሰጠው ኮንሰልታንሲ ሰርቪስ ነው የማማከር አገልግሎት ማለት ነው። በነፃ ነው፣ ምንም ነገር አናስከፍላቸውም። ከመጀመሪያው እስከ መጨረሻው አንዳንዴ አንድ አመት ሁለት አመት የሚወስድበት ጊዜ አለ። ምክንያቱም አንዳንዴ ዶክመንቶቻቸው አገር ቤት ትለው ነው የሚመጡትና በዚህ ጊዜ ጊዜ ይወስዳል። ያንን ሁሉ ጊዜ አብረናቸው ሰክሰስፉል እስከሚሆኑ ስኬታማ እስከሚሆኑ ድረስ ትምህርትም ቢሆን ስራም እስከሚያገኙ ድረስ አብረናቸው ያለውን ነገር እየተመካከርን አንድ ላይ ነው የምንሰራው። የስራ ባልደረቦቼም አራትነን አራታችንም ከተለያየ አፍሪካ ሀገር ነው የመጣ ነው ስለዚህ በራሳችንም ቋንቋ መርዳት እንችላለን ብለን ስለምን አንዳንዴ እንደምታውቂው ቋንቋውም ትልቅ ቻሌንጅ ነው፣ እና በራሳችን ቋንቋ ለምሳሌ እኔ በአማርኛ ተረጉማለው። ያለውን የስራ ሁኔታ ፕሮሰሱ ምን እንደሚመስል አስረዳለሁ። ከአለቄ ብጀምር ሚስተር ኬኔ፣ እሱ ከናይጄሪያን የመጣው ናይጄሪያን የሚመለከት ሴቶችንን ይረዳል ማለት ነው። ሚስተር ላንድሪ የሚባል ከቶጎ ነው የመጣው እሱ ደግሞ ፍራንሶሲሽ ይናገራል ጀርመንኛም እንግሊዝኛም እንዲሁም የራሱን የአፍ መፍቻ ቋንቋ በመጠቀም ሜንድሊን አለች እሷ ደግሞ ከጋና ነው እሷም እንግሊዝኛ ቲዊ ኢጎቦ በተለያየ ቋንቋ በራሳቸውም አፍ መፍቻ ቋንቋም ስልጠናውን ድጋፍ እናደርጋለን ኮንሰልታንሲ ሰርቪሱን እንሰጣቸዋለን ማለት ነው ለምን ለሴቶች ብቻ ምክንያቱም ሴቶች በተለያየ ምክንያት ይህንን እድል አያገኙም። በመጀመሪያ ኢንፎር መረጃውም እንዳለ አያውቁም። እዚ ሀገር ያላቸው የትምህርት መረጃ አፍሪ ሀገር የተማሩት ጥቅም እንደሌለው ምንም እንደማይሰራ አርጋው ነው የሚያስቡት፣ እና በአብዛኛው እዚህ የሚሰሩት ከፕሮፌሽናቸው ዝቅ ያለ የወረደ ስራ ነው የሚሰሩት በአብዛኛው እና ግን ከዛ ባሻገር በተማሩት ዘርፍም መስራት እንደሚችሉ መረጃው የላቸው። ሴቶች ደግሞ እንደምታውቂው ወጣ ብሎ ከሶሳይቲው ጋር መነጋገር ኢንፎርሜሽን ኤክስቼንጅ ማድረግ ኔትወርኪንግ ላይ ብዙ ዝቅ ያለ ነገር ነው ያለን እና በዚህ በዚህ ምክንያት እድሉን አያገኙትም። አንዳንዴም ደግሞ ሞቲቬሽንም ኮንፊደንሱ አይኖራቸውም። እንደሱንም አይነት ሰፖርት ይፈልጋሉ ሳይኮሎጂካሊ ሬዲ የሚያደርጋቸው ለወላጆቿ ሶስተኛና የመጨረሻ ልጅ የሆነችው ሳልሳዊት ጀርመን ከመምጣቷ በፊት ከአዲስ አበባ ዩኒቨርሲቲ በስርዓተ ጾታና ልማት ጥናት የመጀመሪያ ዲግሪ አግኝታለች። ለአንድ አመት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በአማካሪነት በመምህርነትና በጥናትና ምርምር ከሰራች በኋላ የነጻ ትምህርት እድል አግኝታ በመጣችበት በጀርመን ደግሞ በፓብሊክ ፖሊሲ ሁለተኛ ዲግሪ ይዛለች የሳልሳዊት የሁለተኛ ዲግሪ የመመረቂያ ጽሁፍና ሌሎችም በጀርመን የስራ ገበያ የአፍሪቃውያን ሴቶች ተሳትፎ ላይ ያተኮሩ ጥናቶች ሴቶችን የማገዙን አስፈላጊነት የሚያሳዩ መሆናቸውን ታስረዳለች በጀርመን ሀገር የሴቶች የስራ ተሳትፎ ምን ያህል ነው የሚለውን ነው በዋነኝነት የጥናታዊ ጽሁፌ ያማከለው። እኔ መረጃ ብቻ ሳይሆን በአብዛኛው መረጃዎችም የተለያዩ ሪሰርች ኦርጋናይዜሽኖች እንደሰሩት ከሆነ የሚያመላክተው የሴቶች ቶታችን ተሳትፎ በጣም በጣም አናሳ ነው። እና በዋነኝነት እርዳታው የሚያስፈልገው ለሴቶች ነው ብለን ስለምናስብ ነው በዋነኝነት ሴቶችን የምንደግፈው። ምክንያቱም እነሱ ናቸው በዋነኝነት ይህንን እድል እያገኙ አይደሉም ብለን የምናስበው። የስራ ላይ ያላቸውም ተሳትፎ ስታቲስቲክሱ የሚያመለክተው በጣም አናሳ ነው። ስለዚህ እነሱ ናቸው እርዳታ የሚያስፈልጋቸው ብለን ስለምናስብ ነው። የሁለተኛ ዲግሪሽ መመረቂያ ጽሁፍ በጀርመን የሚገኙ የአፍሪቃ ሴቶች የስራ ተሳትፎ ላይ የሚያተኩር ነበረ። ለምን ይሄን ማጥናት ፈለግ? ፐብሊክ ፖሊሲ በመማርበት ጊዜ አፕረንቲስሺፕ በምሰራበት ጊዜ ስደተኛ ሴቶችን የሚረዳ ዳሚግራ የሚባል ድርጅት እዛ ላይ ነበረ የሰራውትኝ በስድስት ወር እዛ በምሰራበት ጊዜ ይህንን ችግር አስተዋልኩኝ ማለት ነው። ሴቶች እህቶቻችን እድሉ አለ፣ የተለያየ ድጋፍ እየተደረገላቸው ነው በመንግስቱ ነገር ግን እድሉን በአግባቡ እየተጠቀሙበት አይደለም። ስለዚህ እዚህ ነገር ላይ ጥናታዊ ጽሁፍ አካሄጄ ኮ ሴቶች እህቶቻችንን መርዳት እችላለሁ በተወሰነ መልኩ። እንደኔ ባረዳቸውም አትሊስት እንደ ድምፅ እሆናቸዋለሁ። ከፕሮፌሰሮቻችን ጋር በተለያዩ አጋጣሚዎችም ጥናታዊ ጽሁፌንም ለማቅረብ ችያለው። ለምንድን ነው በአግባቡ ያለውን እድል ተጠቅመው ለምንድን ነው እነሱም አብረው ልክ እንደ ወንድ ወንድሞቻችን ስራውን ማያገኙት ወይም ስራ ላይ ማይሳተፉት የሚለውን ነገር ለማሳወቅና ፖሊሲ ላይም የተወሰነ ሪፎርም ተደርጎ የተወሰነ ማሻሻያ ተደርጎ የሚረዱበት አግባብ ኖሮ ራሳቸውንም ጠቅመው ሀገሪቱንም እንዲጠቅሙ ነው። የጥናት ውጤት ታዲያ ምን አሳየ? ውት ከሆነ ስቲል የሴቶች ተሳትፎ በጣም ዝቅተኛ ነው። አጠቃላይ በጀርመን ማለት እችላለሁ። እንዲሁም በተለያየ አጋጣሚ የተለያዩ ጥናታዊ ጽሁፎች ሲቀርብ ተሳትፍ ያለው አይደንቲፋይ እያደረግናቸው ችግሮች በአብዛኛው አንድ አይነት ተመሳሳይ ሆነው ነው ያገኘሁት። ስለዚህ እንግዲህ በቀጣይ እንግዲህ አንድ ላይ እንደዚህ አይነት እንደኛ አይነት የማህበራት ተቋቁመው ሴቶች እህቶቻችንን ብንረዳቸው የተለያየ ድጋፍ ቢደረግላቸው እና ችግሩ ያለባቸው አይደንቲፋይ ያደረግናቸው ችግሮች ቢቀረፉ በተሻለ መልኩ ስራ ላይ መሳተፍ ይችላሉ፣ ራሳቸውን መርዳት ይችላሉ ብዬ ነው ማመላከተው። የእናንተ አገልግሎቱን የምትሰጡት በነፃ ነው። የእናንተ የገቢ ምንጭ ወይም የመተዳደሪያ ምንጭ ምንድን ነው? ይሄ አንድ የኛ አንድ ፈር አይ ነው። ማህበር ወይም ድርጅት ነው። ግን ትልቁን የሚወስደው ኢንቴግሬሲዮን ድሩ ኳሊፊሲሩንግ የሚባል ኢኩ ኔትወርክ በጀርመን ሀገር ተቀባይነት ያለው ድርጅት ነው። ከዛ ከኢኩ ስር ደግሞ የተለያዩ ማህበራት አሉ። ከስደትና ከስደት በተያያዙ ጉዳዮች ላይ ራሱን የቻለ ሚኒስትሪ ያለ ኢሮፒያን ሶሻለ ፈንድ የሚባልም ሌላ አለ። ሁለቱ ናቸው በዋነኝነት ፋይናንሽል ሰፖርት የሚሰጡን። ሳልሳዊት እንደምትለው በአፍሪቃና ጀርመን የመረጃ ማዕከል እርዳታ የትምህርት ማስረጃዎቻቸው እውቅና አግኝተው በሙያቸው ስራ መያዝ የቻሉ ተጨማሪ ትምህርትና ስልጠና የማግኘት እድል የገጠማቸውም ብዙ ሴት አፍሪቃውያን አሉ። በአሁኑ ጊዜም የትምህርት ማስረጃዎቻቸውን ለድርጅቱ አቅርበው በጀርመን የሰነዶቻቸውን እውቅናና የስራ እድል በመጠባበቅ ላይ ያሉ ስደተኞች ጥቂት አይደሉም። ከመካከላቸው ኢትዮጵያውያንና ኤርትራውያን ስደተኞችም ይገኙበታል። ወደ ሰባ ዘጠኝ በዚህ አመት ማለት ነው በ ሀያ ሀያ አንድ ላይ በእኛ ፕሮግራም ውስጥ እንደ አዲስ እርዳታውን ድጋፉን ለማግኘት የገቡ ሰዎች አሉ። እነሱን በመርዳት ላይ ነን። አንዳንዱ ይሳካል፣ አንዳንዱ ሊዘገይም ይችላል። አንዳንዱ በቀላሉ ወደ ሲስተሙ የሚገቡበትም ሁኔታ አለ። ግን እነዚህ በሂደት ላይ ናቸው። ኢትዮጵያኖች አሉ፣ ከኤርትራም አሉ። ከተለያዩ አፍሪካ ሀገሮችም በተለይ በዋነኝነት ከጋና አሉ፣ ናይጄሪያም አለ። እንዲሁም ደግሞ ከተለያዩ አፍሪካ ሀገሮችም እርዳታውን ለማግኘት ይመጣሉ። በሰሜን ጀርመኗ በሀምቡርግ ከተማ ሴት አፍሪቃውያን ስደተኞችን የሚረዳውን መንግስታዊ ያልሆነ ድርጅትና ኢትዮጵያዊት የድርጅቱን ባልደረባ ያስተዋወቀን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሂሩት መለሰነኝ ደህና ቆዩ።